የኬንያ ከፍተኛ ፍርድ ቤት ባለፈው ነሐሴ 8 2017 ዓ.ም የተደረገው ፕሬዝደንታዊ ምርጫ ሕገ መንግስቱና ተገቢው ሕግ በሚያዙት መሰረት ባለመደረጉ የታወጀው ውጤት ዋጋቢስ ነው በሚል ምርጫው በስድሳ ቀኖች ውስጥ ድጋሚ እንዲካሄድ ከበየነ አንድ ሳምንት ሆኖታል። ብይኑን በተመለከተ የሀገሪቱ አስመራጭ ኮሚሽን በምህፃሩ አይኢቢሲ ድጋሚው ምርጫ በጎርጎሪዮሳዊው ጥቅምት 17 2017 ዓ ም ድጋሚ እንዲደረግ ወስኗል። የፕሬዝደንታዊው ምርጫ ውጤት ቆጠራ ያልተስተካከለ አሰራር ታይቶበታል በሚል ሲሰረዝ የኬንያው በአፍሪቃ የመጀመሪያው ነው። ተፎካካሪዎቹ ፕሬዝደንት ኡሁሩ ኬንያታና የተቃዋሚው እጩ ራይላ ኦዲንጋ የፍርድ ቤቱን ውሳኔ እንደሚቀበሉ ቢያስታውቁም ኬንያታ ቆየት ብለው ለደጋፊዎቻቸው ባሰሙት ንግግር ብይኑን ያሳለፉትን ዋና ዳኛ ዴቪድ ማራጋን ወንጀለኛ ከማለታቸውም ሌላ ድጋሚ ቢመረጡ በፍትሑ አውታር ላይ እርምጃ እንደሚወስዱ ዝተዋል። ይህ የፕሬዝደንቱ አነጋገር ያስቆጣቸው በኮራያንጎ ሶቲያንጎ የሚመሩት የኬንያ ሲቪል ማህበረሰብ ቡድኖች እንዲሁም የኬንያ ሰብዓዊ መብት ኮሚሽን ኬንያታ በይፋ ይቅርታ እንዲጠይቁ አሳስበዋል። የመብት ጠበቃና የሲቪል ማህበረሰብ አባል እንጆንጆ ሙዬም የኬንያታ አስተያየት ህገወጥ ነው ብለዋል። ፕሬዚደንት ኬንያታ በከፍተኛው ፍርድ ቤት ዋና ዳኛ አንጻር መጮኋቸው፣ መሳደባቸው በጽሑፍ አውታር አኳያ ያሰሙት የማስፈራራት ዛቻ ና የፍትሁንም አውታር የማስተካከል እቅድ እንዳላቸው መናገራቸው አሳዛኝ ብቻ ሳይሆን ህገ ወጥም ነው። ይህች ሀገር ካለፈው ነሐሴ 27 2010 ዓ ም ወዲህ በስራ ላይ በዋለው የኬንያን ህዝብ ፍላጎት በሚወክለው ህገ መንግስት እንደምትመራ ፕሬዚደንቱ ሊረዱት ይገባል። 27th, August 2010 በኬንያ ፕሬዝደንታዊ ምርጫ የተወዳደሩት የተቃዋሚው ቡድን እጩ ራይላ ኦዲንጋም ህጋዊና ህገ መንግስታዊ ዋስትና ካላገኙ በድጋሚው ፕሬዝደንታዊ ምርጫ ላይ እንደማይሳተፉ እያስታወቁ ነው። ኦዲንጋና የተቃዋሚ ፓርቲዎች የምርጫው ዕለትም እንዲቀየር ከመጠየቃቸውም ሌላ እስከ ምርጫው ዕለት በርካታ ጥያቄዎች እንዲሟሉላቸው ቅድመ ግዴታ አሳርፈዋል። የኬንያ ከፍተኛ ፍርድ ቤት ፕሬዝደንት ኡሁሩ ኬንያታ አሸነፉ የተባለበትን ምርጫ ውጤት ውድቅ በማድረግ ድጋሚ ይደረግ ያለውን ምርጫ ለሚቆጣጠረው ቡድንም አስመራጩ ኮሚሽን ስድስት አዳዲስ ባለስልጣናትን መሾሙን የአይኢቢሲ ሊቀመንበር ዋፉላ ቼቡካቲ አስታውቀዋል። በተቆጣጣሪው ቡድን ላይ የተደረገው ለውጥ ራይላ ኦዲንጋ አስመራጩ ኮሚሽን እንዲቀየር ላቀረቡት ጥያቄ ምላሽ ሳይሆን እንዳልቀረ ተገምቷል። ይሁንና የራይላ ኦዲንጋ የተቃዋሚው ህብረት ናሳና የተፎካካሪያቸው ፕሬዚደንት ኡሁሩ ኬንያታ የጁብሊ ፓርቲ በአስመራጩ ኮሚሽን አዲስ አወቃቀር እንዳልተደሰቱ በማመልከት ቅሬታቸውን ገልጸዋል። በፕሬዝደንታዊው ምርጫ ላይ የራይላ ኦዲንጋ አጋር የሆኑት ካሎንዞ ሙሶዮካ የአስመራጩ ኮሚሽን ዋና ስራ አስኪያጅ እዝራ ቺሎባን የመሰሉ ባለስልጣናት ሊነሱ እንደሚገባ ቀደም ሲል አስተያየታቸውን ሰጥተው ነበር። ኬንያ ውስጥ ፍትህ እንዲሰፍን ከተፈለገ ቺሎባ መነሳት አለባቸው። በግሌ በወጣቱ ቺሎባ አንጻር ተቃውሞ የለኝም፣ ግን ለኬንያ ዜጎች ትክክለኛውን ነገር ካልሰራ የሀገርህ ጠላት ነው የምትሆነው ብዬ ነው የማስበው። የጁብሊ ፓርቲም ላስመራጩ ኮሚሽን ሊቀመንበር በጻፈው ደብዳቤው ከምርጫ ተቆጣጣሪው ቡድን አባላትን መካከል ዘጠኙ ወገንተኞች ናቸው ሲል አወቃቀሩን አጣጥሏል። ይህ በዚህ እንዳለ ከስልጣናቸው የተነሱት የአስመራጩ ኮሚሽን ዋና ስራ አስኪያጅ እዝራ ቺሎባና አምስታቻዎቻቸው የኮሚሽኑን ውሳኔ በመቃወም በሰራተኞች ጉዳዮች ተመልካች ፍርድ ቤት ክስ መስርተዋል። ሆኖም የናይሮቢው የዶይቸ ቬለ ወኪል ጄምስ ሹማኒውላ እንደገለጸው ፍርድ ቤቱ ጥያቄያቸውን አልተቀበለውም። ፍርድ ቤቱ አስመራጩ ኮሚሽን ችሎባንና ሌሎቹን አምስት አቻዎቻቸውን ከስልጣናቸው እንዲነሱ የደረሰውን ውሳኔ ለማስቆም ፈቃደኛ ሳይሆን ቀርቷል። በዚህ ፈንታ ጉዳዩ የሚመለከታቸውን ወገኖች ሁሉ በጎርጎርሲያዊው መስከረም 20 2017 ዓ ም ፍርድ ቤት እንዲቀርቡ አዟል። እሁሩ ኬንያታና ራይላ ኦዲንጋ አስመራጩ ኮሚሽን የሾማቸውን ስድስት ባለስልጣናት የሚተኩ ሰዎችን ስም ለኮሚሽኑ አቅርበዋል። ይሁን እንጂ የኮሚሽኑ ሊቀመንበር ዋፉላ ቼቡካቲ የኬንያ ህገ መንግስት አንቀጽ 249ን በመጥቀስ በሰጡት ምላሽ ኮሚሽኑ ነጻ አካል እንደመሆኑ መጠን ማንም ሰው ሆነ ባለስልጣን ፍላጎቱን ሊጭንበት እንደማይችል አመልክተው የኬንያታና የኦዲንጋን ጥያቄ ውድቅ አድርገዋል። ድጋሚው ምርጫ በኡሁሩ ኬንያታና ራይላ ኦዲንጋ መካከል ይካሄድ መባሉ የከፍተኛውን ፍርድ ቤት ብይን የማያንጸባርቅና ሌሎቹን ፕሬዝደንታዊ እጩዎችም የሚያገል ነው ያሉት አንዱ ተፎካካሪ ዶክተር ኤኩሩ አውኮት በድጋሚው ምርጫ ስምንቱም እጩዎች እንዲሳተፉ በመጠየቅ በከፍተኛው ፍርድ ቤት ክስ እንደሚመሰርቱ አስታውቀዋል። በተቀናቃኞቹ እጩዎች መካከል በቀጠለው ውዝግብ የተሰላቸው የኬንያ ህዝብ ግን የድጋሚው ምርጫ ዕለት ደርሶ ድምፁን የሚሰጥበትን ዕለት በጉጉት እየተጠባበቀ ይገኛል። ይህ በዚህ እንዳለ የመብት ጠበቃና የሲቪል ማህበረሰብ አባል እንጆንጆ ሙዬ ለዓለም አቀፍ ታዛቢዎች ከወዲሁ ግልጽ መልእክት አስተላልፈዋል። ከውጭ ሀገራት የሚመጡ የምርጫ ታዛቢዎች ኬንያውያን ድምፃቸውን በሰልፍ ስርዓት ጠብቀው ሲሰጡ በማየታቸው ብቻ ምርጫውን ትክክለኛ ነው ብለውታል። ግን በ2007 2013፣ እና በዘንድሮ ምርጫ ያየነው ነገር የኬንያ ምርጫ በምርጫ ጣቢያዎች ውስጥ አይደለም የሚጭበረበረው። ይህ በዘጠናዎቹ ዓመታት የሚደረግ ነበር። አሁን ግን የሚጭበረበረው በድምፅ ቆጠራውና ውጤቱን በማስተላለፍ ወቅት ነው። እና እኛ ታዛቢዎቹን የምንነግራቸው ምርጫ ሊታዘቡ የሚመጡ ከሆነ መታዘብ ያለባቸው ምርጫውን እንጂ አፍሪቃውያን በሰልፍ ድምጽ መስጠት መቻላቸውን እንዳልሆነ ነው።